ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። ይበጀኛል ይሆነኛል የሚለውን አገርን ይመራል። ምርጫ 2007 ልዩ ዝግጅት ከአሜሪካ ድምፅ ራዲዮ። ቀደም ብሎ የሰማችኋቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትውልድ ስፍራቸው አረካ ድምፅ ከሰጡ በኋላ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የሰማችኋቸው በአረካው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ተፎካካሪ አርቲስት ደስታ ዲያ ጉጅሬ ከአዲስ ትውልድ ፓርቲ ናቸው። ጤና ይስጥልን አድማጮቻችን፣ እንደምንውላቸው አምስታቸዋል። በምርጫ 2007 ልዩ ዝግጅታችን አሁኑም ወደ ተለያዩ የኢትዮጵያ አካባቢዎች እንወስዳቸዋለን። የምናስተናግዳቸው አዲሱ አበበና አሉላ ከበደንን። አሁን የሰዓቱን የዓለም ዜና። የዓለም ዜናችንም በምርጫ ዙሪያ ነው የሚያተኩረው። የኢትዮጵያ ገዢ ፓርቲ ያሸንፋል ተብሎ የሚጠበቅበት ብሔራዊ አምስተኛ ዙር ምርጫ ዛሬ ተካሄዶ በአሁኑ ሰዓት የድምፅ መስጫ ጣቢያዎች ተዘግተዋል። ረጅም ሰልፍ የነበረበት የአዲስ አበባው ምርጫ ሰላማዊና የተረጋጋ ሁኔታ የታየበት እንደነበርም ተገልጧል። በዛሬው ምርጫ ገዢው ኢህአዴግ ፓርቲ ያሸንፋል የተባለበትን ትንበያ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝም እርግጠኛ መሆናቸውን ተንታኞች ይናገራሉ። ጠቅላይ ሚኒስትሩ በትውልድ ስፍራቸው አረካ ድምፅ ሲሰጡ ያገኛቸው ሪፖርተራችን ሄኖክ ሰማግዜር አነጋግሯቸዋል። ባጭሩ ክቡር ጠቅላይ ሚኒስትር ኢህአዴግ ፓርቲ በተለይ መንግስትንና የፓርቲውን ገንዘብ መለየት ተስኖታል፣ ይላሉ የተቃዋሚ ፓርቲዎች። የተለያዩ ቀበሌዎች እንደዚሁም ወረዳዎች ውስጥ የፓርቲው መልእክቶች በመንግስት ተቋማት ስር አሉ እና ይሄ ደግሞ ለእኛ ለውድድር እያመቸን አይደለም ይላሉ የተቃዋሚ ፓርቲዎች። ምን ይላሉ እርስዎ? በመጀመሪያ ደረጃ የአካውንታንሲ ኮርስ ወስደው በዛ ኮርስ መሰረት መንግስትና ፓርቲ የት ጋ ነው ስራቸውን የሚሰሩት የሚሉ ቢያዩ ጥሩ ነው። መንግስትም ፓርቲ በሕግ መሰረት ኦዲት ይደረጋሉ። ስለዚህ የሁለታቸውም ኢንዲፐንደንት የሆነ የፋይናንሻል ሲስተም ነው ያላቸው። ስለዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ ኦፊስ ፊስካል የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። ለዚህ ነው እንግሊዞች፣ ሌሎች ሁሉ በቀጥታ በጀት የሚሰጡት ለፓርቲ ገንዘብ የምንሰጥ ቢሆን ኖሮ እንግሊዞች ባጀታቸውን ለእኛ አሳልፈው ለመንግስት ፋይናንስ አይሰጡ። ስለዚህ ይሄ የበሬ የወለደ ፈጠራ ነው፣ የተለመደ ፈጠራ ነው። ከዛ ውጭ የመንግስታችን የፋይናንስ አጠቃቀም የባጀት አጸዳደቅ፣ ባጀት የሚተችበት ኦዲት የሚደረግበት ስርዓት በአፍሪካ ቶፕ ይባላል። ስለዚህ ምናልባት እንዲያው መተቸት ካስፈለገ ኢህአዴግን የሚተቹበት በርካታ ሌላ ነገር አለ፣ ማለት እውነት የሆነ ነገር አለ። እኛ ጉድለት አለ በእኛ በትክክለኛው ጉድለት ቤተችው ኖሮ ህዝቡ ይሰማቸዋል ደግሞ ወደፊት እነሱም እየተጠናከሩ ይሄዳሉ ግን በሬ የወለደ ትችት ያው እነሱን ያዳክማቸዋል ቢካዝ ህዝቡም ስርአቱም ሌላው አካል ስለሚያቅ ይሄ ነው የሚያዋጣ ተደርጎ መወሰድ የለበትም ይልቅ ኢህአደግን በድክመቱ ቤተችሁት ለኢህአደግም ይጠቅማል ለእነሱም ይጠቅማል ለህዝቡም ይጠቅማል በዚያው በአረካ ሌሎች ገዢውን ኢህአደግ ወይም ጠቅላይ ሚኒስትሩን የሚፎካከሩ ሁለት ተወዳዳሪዎችንም ሄኖክ አነጋግሯል አርቲስት ደስታዲያ ጎጀላ ይባላሉ። ከአዲስ ትውልድ ፓርቲ መወዳደረው ለተወካዮች ምክር ቤት። ቀኙ ሰበ ይባላሉ። ሰማያዊ ፓርቲ ለተወካዮች ምክር ቤት። እንግዲህ የምትወዳደሩት ከሀገሪቱ ጠቅላይ ሚኒስትር ጋር ነው። አሸንፋላችሁ? እንግዲህ ሰርተናል፣ እናሸንፋለን ብለን እንደ እውነታው ሰርተናል። ስለዚህ ደግሞ የሚወስነው ህዝብ ስለሆነ ስለዚህ በእጅ በህዝብ ፊት ያለው ስለሆነ እንግዲህ ውስጥ እናሸንፋለን ብለን ነው። ስለዚህ ወሳኙ ህዝብ ነው፣ ወሳኙ ህዝብ ነው። ለማሸነፍ ብለን ውድድር ውስጥ ገብተናል። ውድድር ውስጥ ያለው ሰው ያው እንደ ኳስ ሜዳ ነው። ከሁለት አንዱ ይጠበቃል። ህዝቡ ይበጀኛል፣ ይሆነኛል የሚለውን አገርን ይመራል መልካም አስተዳደር ፊት ይሰጠኛል የሚለውን ሰው የመምረጥ በህዝብ እጁ ላይ ነው። ጠቅላይ ሚኒስትሩ አሁን ከጀርባ እየገቡ ነው ያሉት፣ ድምጽ ለመስጠት የእናንተ የተለየ ፖሊሲ ወይ አፈጻጸም የተለየ አፈጻጸም የሚባለው እኛ በአሁኑ ሰዓት ኢትዮጵያ ሀገራችን ቴክኖሎጂው እጅግ በጣም ሀይ የሆነ በሚሄድበት ሰዓት ህዝቡም ደግሞ እንደ ቴክኖሎጂ ማደግ ስለሚገባ ያን አማራጭ ይዘን ነው የምንጓዘው። ሰማያዊ ፓርቲ አሁን እንግዲህ እሱ እኛ ያው አዲስ ነገር ምንድን ነው፣ ከዚህ ፓርቲ የተሻለ ምን ያመጣው ነው ለህዝብ እንትን ብለናል። ሁሉ ነገር ህዝብን አስተምረናል። ለውጥ እናመጣለን ብለን ስለዚህ በለውጡ ተጠቃሚ ከሆነ ህዝቡ ይምረጣል። እነሱንም ደግሞ የእነሱ ይሻላል ህዝቡ መምረጥ ይቻላል። ግን እንደ አስፈላጊነቱ ለህዝብ ጠቃሚ ነው በየትኛውም ነገር፣ በትምህርት፣ በመስካ መስተዳደር በፊት በተለያዩ ነገሮችን አስተምረናቸዋል። መልካም እድል። አመሰግናል ለሁላችን። የዛሬው ምርጫ የመጀመሪያ ውጤት በቀናት ውስጥ ይታወቃል ተብሎ ይጠበቃል። የተመዘገቡ 37 ሚሊዮን መራጮች የሰጡት የድምፅ ቆጠራ አጠቃላይ ውጤት ደግሞ ከወር በፊት ይፋ ይሆናል ተብሏል። የሰባዊ መብት ተሟጋቾች እና ተቃዋሚዎች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ ሊሆን አይችልም ይላሉ። ምክንያታቸውን ሲሰጡ ገዢው ፓርቲ ተቃዋሚዎችን እና ደጋፊዎቻቸውን ይጨፈልቃል፣ ጋዜጠኞችን እና የኢንተርኔት ጸሐፊዎችንም በተደጋጋሚ ያስራል ይላሉ። ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም ሰልፈኞች ታስረዋል አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል ኢህአደግ ግን ይህን ያስተባብላል። ኢትዮጵያውያን በዘመነ ኢህአደግ የታየውን ታዳጊ ኢኮኖሚ የሚደግፉ መሆናቸውን ያመለክታል። በሌላ ዜና ኤርትራ ሀያ አራተኛ የነጻነት ቀኗን በዛሬ ዕለት አክብራለች ሲል መንግስታዊ ዜና አውታር ዘገበ። በዜናው መሰረት በዓሉን ምክንያት በማድረግም በተለያዩ የሀገሪቱ ክፍሎች በርካታ ስነ ስርአቶች ተካሂደዋል። ፕሬዚዳንቱ አቶ ኢሳያስ አፈወርቂ በአስመራ ስታዲየም ለህዝባቸው ባደረጉት ንግግር የመንግስታቸው ባለስልጣናት አቋራጭ ሀብት ለማካበስ ሲሉ ስርቆትና ሙስና መፈጸም እንደሌለባቸው አስጠንቅቀዋል አብ ልምዓት ይኹን ምድላብ ሀብትን ራህዋን አቋራጫትን ቅጽበታዊ ልማትንም ይሁን ብልጽግናን አቋራጭ መንገድ መውሰድ አይቻልም። በዚህ ዓመት ጎልቶ እንደታየው በጥቂት ኃላፊዎች ላይ የስርቆትና የሙስና ባህርያት ተንጸባርቀዋል። ኤርትራ የዛሬ 24 ዓመት ነጻነቷን ካገኘች ጀምሮ አቶ ኢሳይያስ ስልጣን ላይ መቆየታቸው የሚታወቅ ነው። ከምርጫ ዜና ወጣ ብለን ወደ ሌላ የአፍሪካ ዜና ስናልፍ የቡሩንዲው ተቃዋሚ መሪ መገደላቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አውግዘዋል። ዋና ሁሉም ፓርቲዎች ከአመፅና ከውዝግብ ርቀው የአገሪቱን ፖለቲካዊ ቀውስ በሰላም እንዲፈቱ አሳስበዋል። ተቃዋሚ መሪ ዜዲ ፌሩዚ መገደላቸው ቡሩንዲ ውስጥ አለመተማመን ያመጣል፣ ለሌላ አመፅ የሚጋብዛል ሲሉ ዋና ጸሐፊ ስጋታቸውን ገልጠዋል። ከተቃዋሚ መሪ ጠባቂዎች መካከል አንደኛውም ተገድለዋል ተብሏል። የቡሩንዲው አመፅ ፕሬዚዳንቱ ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰ መሆኑ ይታወቃል። በሌላ ምርጫም ዜና አለን። ፖላንድ ውስጥም ዛሬ ምርጫ እየተካሄደ ነው። በዚሁ መሰረት የወቅቱ ፕሬዚዳንት ብሮኒስሎው ኮሞሮውስኪ እና ተፎካካሪያቸው አንድሬዝጊ ዱዳ ከፍተኛ ትንቅንቅ ውስጥ ይገኛሉ። ሌላ ምርጫ ስፓኝም ዛሬ እሁድ የአካባቢና ክልላዊ ምርጫ እያካሄደች ነው። የዛሬው ምርጫ ለአገሪቱ ፖለቲካ ዋነኛ አንቀልቃይ ይሆናል ተብሎ የሚጠበቃል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ክበደነ። አዲሱ አበበ፦ ጋዜጦች ቁም ነገር የሚናገሩ ጋዜጦች፣ የሚተቹ ፖለቲካ የሚተቹ አመለካከቱ ሂደቱን ወደፊት የሚያራምዱ አሁንም አሉ፣ እየተቹ አሁንም አሉ ማለት ነው። የሚታገዱት የሚሸሹት እኔ አሁን አራት ኪሎ አካባቢ ነው ቤቴ። ከመጀመሪያ ጀምሮ እስከ አሁን የሚወጡት ጋዜጦች ሁሉም አነባቸዋለ። አቶ ሙልጌታ ደባልቆ ይባላሉ። በአዲስ አበባ ከተማ በግል ስራ ይታዳደራሉ። ዲሞክራቲክ ምርጫ ማለት ምን ማለት ነው? ፍትሐዊ ስንልስ ምን ማለት ነው? እነኚህ ሁለቱ ቃላት በኢንተርናሽናል ደረጃ የሊገል ቋንቋ የያዙ ናቸው። ተቀባይነት ያለ። ለምሳሌ ዲሞክራቲክ እንዲሆን ከፈለግ ፍሪደም ኦፍ ስፒች ያስፈልጋል በአንድ ሀገር ላይ ና ፍሪደም ኦፍ አሴምብሊ ያስፈልጋል። ይሄ ተካሂዶ ነበሩ? በዚህ አምስት ዓመት ውስጥ ዶክተር ዳኛቸው አሰፋ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህርና በኢትዮጵያ ፖለቲካ ጉዳዮች ተንታኝ ናቸው። በሁለተኛው አጋማሽ ስርጭት ጠብቋቸው የዕለቱ አበይርስ ይቀጥላል። የተለያዩ የአዲስ አበባ ምርጫ ጣቢያዎች መራጮች ያለ ብዙ ድካም ድምፅ መስጠታቸውን ተናገሩ። አንድ የተቃዋሚ ፓርቲ ታዛቢ በበኩላቸው በድምፅ አሰጣጡ ሂደት ጉድለቶች አሉ ብለዋል። መለስካቸው አመሃ ዝርዝሩን ይዟል። በሶስት የምርጫ ክልሎች ማለትም በምርጫ ክልል 18፣ 19 እና በምርጫ ክልል 11 በተለያዩ ምርጫ ጣቢያዎች ተዘዋወሬ እንደተመለከትኩት አሰልችና አድካሚ ሰልፎች የሉም። ከጠዋቱ 12 ሰዓት አካባቢ በምርጫ ክልል 18 አሁን ቂርቆስ ክፍለ ከተማ ተብሎ በሚታወቀው የአዲስ አበባ ክፍል ማለት ነው ሁለት ምርጫ ጣቢያዎችን አይቻለሁ። ከሌሎቹ የምርጫ ክልሎች ረዘም ያሉ ሰልፎች ያየሁባቸው ናቸው። በምርጫ ክልል 11 ምርጫ ጣቢያ 8 ሽሮ ሜዳ አካባቢ ማለት ነው ከተመለከትኳቸው ምርጫ ጣቢያዎች አንዱ ነው። ወይዘሮ ወሰኔ መኮንን እባላለሁ ያሉኝ በእድሜያቸው ገፋ ያደረጉ ሴት መርጠው ሲወጡ አገኘኋቸው እና ምርጫው እንዴት ነው አልኳቸው። ጥሩ ነው ጥሩ ነው በጣም ጥሩ ደስ ብሎ መርጠን ወጥተናል። ሳንጋፋ ምን ሳንል ሰልፍም ብዙ የለም የለም። አሁን ሰው ወደ ቤተክርስቲያን ስለሄደ አሁን ቀለል ያለ ነው፣ በኋላ ግን ይከብዳል። ከቤተክርስቲያን ሲመጡ። እንዴት ነው ታዲያ ምርጫው? እርሶ የፈለጉትን የመረጡት? የሚመቸኝ ምርጫ አለ። ምን እንዲያደርግሉት የመረጡት እንዲያስተዳድረኝ ጥሩ ኑሮ ኑሮ። አቶ መከሚል አማን ረድ የተባሉ ሌላ መራጭ ደግሞ በዚሁ ምርጫ ክልል ከሌላ ምርጫ ጣቢያ መርጠው ሲወጡ አገኘኋቸው። ለመምረጥ ለምን ፈለጉ? ውስ ያው የሀገራዊ ግዴታ ስለሆነ እና የሚፈልገውን ፓርቲ በነጻነት ነው ምርጫ የወጣሁት እና በሂደቱ በጣም ደስተኛ ነው። ደስ ይላል። ዲሞክራሲያዊ ነው። ደስ ይላል። ሂደቱ እንዲሻሻል የሚፈልጉት ነገር አለ? በዚሁ ቢቀጥል ነው። በምርጫ ክልል አስራ አንድ ውስጥ ከሚገኙት አንዱ የምርጫ ጣቢያ መርጠው ሲወጡ ያገኘኋቸው አቶ ገዛኝ እሸቴ ደግሞ ይህን ብለዋል። የምርጫው ሂደት በጣም ጥሩ ነው። ከሌላው ጊዜ ለየት የሚያደርገው ብዙ ግርግርም የለም። ሁሉም በየቦታው ምርጫውን እንዲመርጥ ፍሬ የሆነ ቦታ ተዘጋጅቷል። ገብተኛም እንግዲህ ለእኛ የተስማማንን ፓርቲ መርጠን ወጥተናል። ተከታተለ ነበረ ሂደቱን? አዎ ሂደቱን ተከታት ያለው ቅስቀሳም ሲያደርጉ ተመልክቸዋሉ። ሁሉም ፍትሀዊ በሆነ መልኩ ምርጫ አስመራጮቹ ቅስቀሳም ሲያደርጉ ተመልክተናል። ጥሩ ነው። ለማንኛው ካለፉት ሁለት ሀገር አቀፍ ምርጫዎች በተለይም ከምርጫ 97 ጋር ሲነጻጽር በአዲስ አበባ ውስጥ የሚገኙ የምርጫ ጣቢያዎች እጅግ ብዙ ናቸው። በሶስት ምርጫ ክልሎች ውስጥ 1645 ምርጫ ጣቢያዎች ይገኛሉ። ስለሆነም የመራጩ ሰልፎች ካለፉት ምርጫዎች ጋር ሲወዳደሩ የአሁኖቹ በጣም አጫጭር እና ለመራጮችም አመቺ መሆናቸው አይጠረጠርም። ይሁንና ተቃዋሚ ፓርቲዎች በበኩላቸው በእነዚህ ምርጫ ጣቢያዎች ሁሉ ታዛቢ ለማሰማራት እንደማይችሉና ገዢ ፓርቲ ሆን ብሎ ያመሻቸው ዘሬ እንደሆነ ይናገራሉ። ተቃዋሚ ፓርቲዎች ዛሬ ሲካሄድ በነበረው ምርጫ ታዛቢዎቻቸውን በበቂ ቁጥር አለማሰማራታቸው በዚህ ምክንያት ይሁን በሌላ ማስረዳት ያለባቸው እነሱ ናቸው። መድረክ ግን በአንዳንድ ስፍራዎች ታዛቢዎችን አሰማርቶ ነበረ። ከነዚህ ታዛቢዎች አንዱን አቶ ተስፋዬ ጮይናን ምን ታዘቡ አልኳቸው። ምንም ነገር ችግር የለበትም። ጥሩ ነገር ነው ማየው። እስካሁን ድረስ መጥፎ ነገር አላየሁትም። ጠዋት መጥተው ነበር። እርስ በጠዋት ጠዋት ትንሽ ረፍዶብኛል። ወደ ስራ ሁለት ከሮ ምናምን ነገር ነው የመጣሁት። ስለዚህ የምርጫ ቁሳቁሶች ሲፈቱና ቆጠራ ሲደረግ አልነበሩ አያውቁ፣ ግን ለመመልከትና ለማመሳከር ሞክረዋል። አሁን ቁጥሮቹን ይዞናል፣ መዝግበን ይዞናል። በሌላ በኩል ደግሞ የሰማያዊ ፓርቲ ተዘዋዋሪ ታዛቢ አቶ ታዲዮስ ታንቱ በዚህ በአምስተኛው ዙር አገር አቀፍ ምርጫ ታዝቢያቸዋለሁ የሚሏቸው ጉድለቶች አሉ። ይሄ ምርጫ የሚካሄደው አዲስ አበባ ውስጥ ነው፣ በአዲስ አበባ ከተማ ውስጥ ከከተማው ከአዲስ አበባ ከተማ ፖሊስ ውጭ የፌዴራል ፖሊስ ምን ሊያደርግ በምርጫ ጣቢያ አካባቢ አንጃብባል እና ይሄም ተገቢ አይደለም የፌዴራል ፖሊስ መንቀሳቀሱ። የአዲስ አበባ ፖሊስ ብቻ ነው እዚህ አካባቢ የጸጥታን ሁኔታ መከታተል የነበረበት። ፍተሻም ወቅት ሰዎች በፍተሻ አስታከው የምርጫ ምልክቱን ታውቂያለሽ ተለይተሽ ታውቂያለሽ እያሉ እከሌን ምረጥ የማለት ያህል ምልክት እየሰጡ ሲያስገቡ ተመልክቻለሁ። ይሄም ትክክል አይደለም። በአዲስ አበባ ከተማም ሆነ በመላ ሀገሪቱ የሚደረጉ ምርጫ በተመለከተ የመንግስት መገናኛ ብዙኃን ያለማቋረጥ እየዘገቡ ይገኛሉ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንደተዘገበው ከሆነ በዩኒቨርሲቲዎች ውስጥ በሚገኙ ምርጫ ጣቢያዎች የድምፅ መስጫ ወረቀት እጥረት እንደተከሰተ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ይህ በእንዲህ እንዳለ አድማጮች ስማቸው እንዳይገለጽ የጠየቁ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ተወካይ ከቁጫ ሰላም በር ደውለው በወረዳው በሚገኙ ሁሉም የምርጫ ጣቢያዎች የምርጫውን ስነ ምግባር የጣሱ ችግሮች ተካሂደዋል ብለዋል። መለስካቸው አናግሯቸዋል። ድምፅ ማጉያ ተይዞ በወረዳው የካቢኔ አባላት ቅስቀሳ እየተደረገ ነው። ቅስቀሳ አርብ ማለዳ አስራ ሁለት ሰዓት ላይ ቆሞ እያለ የወረዳ ባለስልጣናት ግን በቅስቀሳ እስከዚህ ሰዓት ድረስ ራሱ በማይክሮፎን ገዢ ፓርቲ እንዲመረጥ ቅስቀሳ እያደረጉ ነው። አንደኛው ይሄ ነው። እሺ፣ ሁለተኛው ምንድን ነው? የድምፅ አስተሳሰብ ስነ ስርዓቱ ላይ ሚስጥራዊነቱ በጣም ያልተጠበቀ ነው። ለምሳሌ ያክል ሶስት ቦታዎችን ልጥቀስ። ወይዴ ወቆ፣ ወይዴ ወሼ፣ ሁሎ የሚባሉ ቦታዎች ላይ ከሰዎች ወረቀቱን ወስደው ነጥቀው እራሳቸው ሌሎች ባለስልጣናት ወደ ኮሪዶ ውስጥ እየከተቱ፣ ይህ ደግሞ በመረጃ ተደግፎ በፎቶግራፍ ተይዟል። እንደ መረጃ እነዚህ ስህተቶች እየተሰሩ ናቸው። ቀስቀሳ በሰፊው እየተካሄደ ነው። በማይክራፎን እየተዞረ ማለት ነው። ከዛ ውጭ ደግሞ በመስኮት ድንገት ሚስጥራዊ የድምፅ አሰጣጥ ያለበት ስፍራ ቢኖር እንኳን በመስኮት እየተመለከቷቸው ለስነ ልቦናቸው በጣም በሚጎዳ ሁኔታ ድምፅ እንዲሰጡ እያደረጉ በመሆኑ በጣም ህዝቡ ጭንቅ ተወጥጓል እና ሪፖርት ለእኛ ለተወካዮች እያቀረቡ ስላሉ በዚህ መሰረት ሪፖርት እናቀርብ ብለን ነው ለቪኦኤ ሌሎች የደረሱ የሚሏቸው አስቸጋሪ ሁኔታዎች አሉ። ተፈጠሩ የሚባሉ አስቸጋሪ ሁኔታዎች አሉ። አሁን እንግዲህ ምንድን ነው በየጣቢያዎቹ ያሉትን ሰዎች ማንን መርጣችሁ ከማን ጋር እንደምትኖሩ እና ያለን በሚል ግለሰቦች እስከ ቤት ድረስ ሄደው በማሰራራት እንዲመርጡ እያደረጉ ነው። ይሄ ደግሞ የትም በጣም በሚያሳዝን መልኩ እኛ እንዲያውም ከገዢው ፓርቲ አቋምም ለይተን ነው የምናየው። እዛ ቦታ ላይ ያለ አሳፋሪ ድርጅት ነው ብለን ነው የምንወስደው። እንዲሁም የገዢው ፓርቲ እንደዚህ ያደርጋል የሚል እምነት የለንም። ምክንያቱም በማስፈራራትና የሕዝብን ልዕልና በመሻር አስፈራርተው ይሄኛውን ድርጅት ምረጡ፣ ገዢውን ፓርቲ ምረጡ በሚል እያፈራሩ ነው የሚገኙትና ጠቅላላ ድባቡ በጣም የሚያስፈራና የሚያበሳጭ ነው እንግዲህ ለእኛም ለሌሎችም ተወዳዳሪዎች ከውጤት በኋላ ከምናጉረመርም እና ተጭበርብሯል ከምንል ይሄ ሂደት እጅግ የተዛባና ምናልባትም በዚህ አይነት ብዙ ቦታዎች ላይ መቶ ፐርሰንት ሊሆን ከሆነ ይሄ ሁኔታ የሚደገም ከሆነ ምርጫውን ታማኒነት ያሳጣዋል ብለን ተነጋገር እንዳየ ነው። ሰላም ብር ከሚገኙ ከኢህአዴግ ሌላ እና ከኢዴፋ ሌላ ማን ማን ናቸው የሚወዳደሩት? ሰማያዊ አለ፣ አንድነት፣ መኢአድ፣ ኢፍዳአል ናቸው። እነዚህ ናቸው። በጣም አስጋ አድማጮች፣ በዚሁ በምርጫ ዙሪያ ዘገባዎቻችን በማቅረብ ዘጋቢዎቻችን ጋር ውይይታችን እንቀጥላለን። አሁን ወደ ምዕራብ ሸዋ ዋና ከተማ ወደ አምቦ ሄዳለሁ። እዚያ እስክንድር ፍሬው ይገኛል። እስክንድር ትሰማኛለህ? እሰማለሁ አዲሱ፣ እንደምናመሸ እንደምናመሸ። በአሁኑ ሰዓት እንግዲህ ሶስት ሰዓት አልፏል። የምርጫ የድምፅ መስጫ ጣቢያዎችም ከምሽቱ አስራ ሁለት ሰዓት በኢትዮጵያ አቆጣጠር ተዘግተዋል። እስካሁን እንዴት ያየኸው ምን ይመስላል እና እንዴት ተካሄደ ይሄ የድምፅ አሰጣጥ ሁኔታ? በአምቦ አካባቢ ከጠዋቱ አስራ ሁለት ሰዓት ጀምሮ የነበረውን የድምፅ አሰጣጥ ለመከታተል ሞክሬ ያለው ከጠዋቱ አስራ ሁለት ሰዓት ጀምሮ በነበሩት ጥቂት ሰዓታት በጠዋቱ ክፍለ ጊዜ ማለት ነው ሰልፎች ተመልክቻለሁ። የሚመርጥ በርካታ ሰውም ነበረ። ነገር ግን ከሰዓት በኋላ አልፎ አልፎ እየመጡ የሚመርጡ ሰዎች ናቸው የተመለከትኩት። የጠዋቱን ያህል አልነበረም የሰው ብዛት። ለዚህ ምክንያቱ እንግዲህ የዞኑ የምርጫ አስተባባሪ አቶ ሁንዴሳ ማዴሳ እንደገለጹልኝ አብዛኛው ሰው ምርጫውን በጠዋቱ ስላከናወነ ነው ብለዋል። ነገር ግን ከሰዓት በኋላም ሰዎች ነበሩ። በየምርጫ ጣቢያው የመረጠው ሰው ቁጥርም ከፍተኛ ነው ብለዋል አቶ ሁንዴሳ። መጀመሪያ እንዳያችሁ እስከሆነ ቦታው እየተጣበበ ነበር፣ ሰልፉን በጣም ከአቅም በላይ ነበረ። ያ ደግሞ ምንድን ነው፣ ህብረተሰቡ በጊዜ መርጦ ስለነበረ። አሁን ደግሞ ከመጀመሪያው ቀን ይሁን እንጂ ደግሞ የምርጫ ሂደቱ ደግሞ እየተካሄደ ነበረ። አስራ ሁለት ሰዓት ከተዘጋ በኋላ ወዲያውኑ ቆጠራ አይጀመርም። ትንሽ እንደገና የደከሙ ሰዎች እረፍት ያስፈልጋቸዋል። ትንሽ ያርፋሉ። ከዛም በኋላ አስፈላጊ የሆነውን ማቴሪያል ወይንም ደግሞ ምንጣፍ ነገር ያዘጋጃሉ። ከዛም በኋላ ቆጠራው ይከናወናል ማለት ነው። ወደ ስንት ሰዓት በግምት ቆጠራ ይጀመራል? ሂደቱን ይንገሩኝ። ከዛ በነገ ሁለት ስምንት መቶ ስልሳ ሁለት የምርጫ ጣቢያዎች አሉ እርስዎ በሚመሩት ዞን ውስጥ አስራ አንድ የምርጫ ክልሎች አሉ። በዚህ ሁሉ በምርጫ ክልል ደረጃ በርግጥ አይለጠፍም፣ በግን በምርጫ ጣቢያ ደረጃ በስምንት መቶ ስልሳ ሁለቱ ውጤት ይለጠፋል። ከስንት ሰዓት ጀምሮ ይለጠፋል? በዚህን ሰዓት እንግዲህ ልንለው አንችልም። እነሱ ድካማቸውን ወይንም ደግሞ እንደገና ደግሞ ምግብ የሚያስፈልጋቸውን ምግብ መገባ ይቀርባሉ ከዛም በኋላ ያኛው የተወሰነ ጊዜ የለውም። ቆጠራውን ይጀምራሉ። ውጤቱ የሚገለጸው ነገ አንድ ሰዓት አካባቢ ውጤት ገለጻ ይደረጋል ማለት ነው። በምርጫ ጣቢያ ላይ ከጠዋቱ አንድ ሰዓት ጀምሮ አምቦ አካባቢ የነበረው ሂደት ይሄንን ይመስላል። እንግዲህ ይሄ አካባቢ አዲሱ እንደምታውቀው ትኩረት ከሚስብባቸው ምክንያቶች አንዱ የተቃዋሚው ፓርቲ የኦፌኮ መድረክ መሪ ዶክተር መረራ ጎዲና የሚወዳደሩበት መሆኑ ነው። እሳቸው ከዚህ አምቦ ጥቂት ኪሎ ሜትር አምቦ ቁጥር ሁለት በሚባለው የምርጫ ክልል ነው የሚወዳደሩት። እሳቸውንም የማናገር እድል አግኝቼ የነበረ ዶክተር መረራ ከአምቦ ውጭ በአጠቃላይ በዞኑ ይሄ ዞን አስራ አንድ የምርጫ ክልሎች ናቸው ያሉት። አስራ አንድ ሰው ነው ማለት ነው ወደ ፓርላማ የሚገባው ከዚህ ዞን ተመርጦ። ከዚህ ከአምቦ ይልቅ ከአምቦ ውጭ ባሉ የተለያዩ አካባቢዎች ችግሮች ገጥመውናል፣ ታዛቢዎቻችንን ማስቀመጥ አልቻልንም፣ ከየምርጫ ጣቢያው የተባረሩ የተንገላቱ፣ የተደበደቡ ታዛቢዎች አሉ ሲሉ ቅሬታቸውን አቅርበዋል። እርግጥ ገና በፓርቲው ደረጃ ተጠናቅሮ የወጣ መግለጫ የለም። እሳቸው ግን ምርጫው ላይ የነበሩ ችግሮችን ገልጸዋል። የዞን የምርጫ አስተባባሪ አቶ ሁንዴሳ ማዴሳ ቀደም ሲል የገለጽኳቸው የዶክተር መረራን ቅሬታ አልተቀበሉም። ዶክተር መረራ ተባረሩብኝ፣ እንዲቀመጡ አልተፈቀደላቸውም ያሏቸው የምርጫ ታዛቢዎች የእሳቸው ፓርቲ ታዛቢዎች አይደሉም፣ በእኛ ዝርዝር ውስጥም የምናውቃቸው አይደሉም። አጣርቻለሁ በየ እሳቸው ችግር ተፈጠረ ባሉባቸው ቦታዎች በሚል የቀረበውን ቅሬታ አልተቀበሉትም። አዲሱ እና ምርጫ ቦርድ እና እንግዲህ የተቃዋሚው ፓርቲ መሪ ዶክተር መረራ ጉዲና የተለያየ አስተያየት የሚሰጡት በዚህ ጉዳይ ላይ ይሄን ይመስላል። አዲሱ እንግዲህ ምርጫው ተካሄዷል። ድምፅ መስጫ ጣቢያዎች ተዘግተዋል። ቀጣዩ ነገር ምንድን ነው እስክንድር? በዚያ የዋሉት ሰዎች እንግዲህ የምርጫ አስፈጻሚዎቹ፣ ታዛቢዎቹ፣ ሌሎቹም ባሉበት የድምፅ ቆጠራው ይጀመራል። ሰዓት የለውም። ነገር ግን ቀጣዩ ሂደት ቆጠራ ነው፣ ከዛም ውጤት ነው ብለዋል። የዞር የምርጫ አስተባባሪ አቶ ሁንዴሳ ማዴሳ፣ እስቲ ስለ ቀጣዩ ሂደት የተናገሩትን እናዳምታቸው። አዲሱ አብረ በየምርጫ ጣቢያ ላይ ውጤቱ ይለጠፋል። ለምን ተሰርቶ ስላደረ ያኛው እንግዲህ በቅጽ ዜሮ ሰባት ላይ የተሞላው እንትን እንደገና ደግሞ ቅጽ ዜሮ ሰባት ል የሚባል አለ። በዛ ላይ ውጤቱ ይለጠፋል ማለት ነው። አቶ ሁንዴሳ ማዴሳ የምዕራብ ሸዋ ዞን የምርጫ አስተባባሪ፣ በጣም ነው ማመሰግነው ስለ ጊዜው። እኔም በጣም አመሰግናለሁ እንግዳችንን። እንግዲህ እኔም አመሰግናለሁ። እስክንድር ከስቱዲዮ ውስጥ ከመውጣታችን በፊት አዲስ ነገር ካለ ተመልሽ ያገኘሃለሁ። ጊዜር ስጥ ሌላ ሁኑ። በጣም አመሰግናለሁ አዲሱ አምቦ ወደ መቀሌ ይሆናል የምንሻገረው። ግርማ ገብሩ ዛሬ በመቀሌ የምርጫ ክልሎች ስለተካሄደ ምርጫ ነበር የተከታተለው። በተለይም በአራት የምርጫ ጣቢያዎች በአካል ተዘዋውሮ በመገኘት መራጮች፣ የምርጫ አስፈጻሚዎችና ታዛቢዎችን አነጋግሯል። ግርማ ይቀጥላል። መራጮች ድምጻቸውን እየሰጡ እየወጡ ነው። እስኪ ላነጋግር። ማን ልበል? ኪሮስ ይባላለው። እስኪ ኪሮስ፣ እንዴት ነበር የምርጫ ሂደቱ? የምርጫ ሂደቱ በጣም ሰላማዊ ነበር አንድ ሰው መጥቶ ምን ማድረግ እንዳለበት ማብራሪያ ይሰጠዋል። አዎ ይሰጠው ማብራሪያ የሰጠው ድምፅ ጥቅም ላይ እንዲውል ጥንቃቄ የተሟላበት የድምፅ አስ እንዲሆን የሚያስረዱ ሰዎች አሉ። አሁን የመረጥኳቸው ሰዎች ካለው አሁን ሰላም፣ ዲሞክራሲ የበለጠ ተጠቃሚ እንደሆን ሊያደርጉ ነው የምጠብቃቸው ማለት ነው። አንድ ወጣት ድምፁ ሰጥቶ እየወጣ ነው ያለው። ማን ልበል? ተስፊት ይባላለሁ። ተስፊት እንዴት ነበር የምርጫ ሂደቱ? ምርጫ ረፍ ነው፣ ምንም ደስ ይላል በጣም አጎልጥነ በጣም አካሄዱ ስሯ ምናምን በጣም ደስ ይላል ማበል ሀጂ መሀመድ ሒሰን። ሀጂ መሀመድ እንዴት ነበር ምርጫው? ምርጫው በጣም ጥሩ ነው፣ ጭቅጭቅ የለም ምናምን የለም። በጣም በጣም እንደዛ ያልተገኘ ማለት ብሃይሊ በጣም ጥሩ ነው ያለው። እርሶ እንግዲህ ይበጁኛል ብለው ነው እርሶን የሚወክሉት መርጠው እየወጡ ያሉት። ለሀገራቸውና ለህዝባቸው ይጠቅማሉ ብዬ የሚሆንኝ በዬ መርጫ አለ ማለት ነው። በዚህ የምርጫ ጣቢያ የህዝብ ታዛቢዎች አሉ። አምስት የህዝብ ታዛቢዎች ነው እያየሁ ያለሁት። እስኪ ማን ልበል በሬ? እንዴት ነው የምርጫ ሂደቱ እንዴት እየሄደ ነው? በጣም ቆንጆ ነው፣ ልዩ ነው። በጣም በጣም ስነ ስርዓት ያለው፣ ጫጫት ያለው ምንለ በታራ ቆንጆ ምርጫ ነው ያለው። በጣም ነው የማመሰግኖት። በዚህ በኩል ደግሞ ድርጅቱን የወከሉ ታዛቢ አሉ። የህዝባዊ ወያነ ሀርነት ትግራይ ተወካይ ናቸው። ማን ልበል ገብረ መስቀል ገብረ ማርያም ባላለሁ የምርጫ ሂደቱ እንዴት ገመግሙታል እንዴት ነው እየታዘቡት ያሉት በጣም የምርጫ ሂደቱ ስታይ ከአስር ሰዓት ጀምሮ እስከ አሁን ነዋ ሰዓት ምንም ያለመቋረጥ ህዝቡ በሰላም ነፃ የሆነ ምርጫ እየተካሄደ ነው በጣም ሽማግሌዎችም ተደግፎ እየመጡ አካል ጉዳቶችም ወደ መጀመሪያ ፊት እየሰጠ ህዝቡም በስነ ስርዓት ነው የሚካሄድ ያለው አሁን እንግዲህ በመቀለ ምርጫ ክልል በ ዘስላሴ ምርጫ ጣቢያ የምንገኘው መራጮች እየመረጡ ነው ያሉት። ፖለቲካ ድርጅቶችን የሚወክሉ ታዛቢዎችም አሉ እዚህ ሁለት። እስኪ ማን ልበል ማንን ነው የሚወክሉት? ህወሀት ኢህአዴግ የምወክለው ክፍሎም ገብረ ማርያም ይባላለ። ምርጫው እንዴት እየሄደ ነው? ምርጫው በጥሩ ሁኔታ እየተካሄደ ነው። እርስዎ እስካሁን የታዘቡት ማለት ወይ ቅር ያሰኙት ነገር ይኖራል? ቅር ያሰኘ ነገር አንድ ነገር ነበር። ያው ሞባይል ስዊች ኦፍ አድርጉ ተብሎ ከአረና ተወካይ ያው ሞባይል መነጋገር ነበር። ከዛ ሪፖርት አርገን እንዲስተካከል ተደርገዋል። በዚህ በኩል ደግሞ የአረና መድረክ ተወካይ ያሉ ሙሉ ስሞትን ዘነበ ሲሳይ። አቶ ዘነበ የምርጫ ሂደቱ እንዴት እየሄደ ነው? የምርጫ ሂደቱ ያው መራጩ በሰዓቱ እየመጣ ነው ያለ። አፈጻጸሙ ላይ ግን ከእውቀት ጉድለት ነው ምናምን በማይታወቅ መልኩ ማለት ነው አንዳንዱ እዛ ሚስጥራዊ ቦታው ምልክት አድርጎ ምልክት ካደረገበት ዝም ብሎ ዘርግቶ የሚመጣ አለ፣ ሳያጥፍ ማለት ነው። ደግሞ አጋዥ በሚል ምክንያት ራሱን መምረጥ የማይችለውን በተለያየ ምክንያት አጋዥ የሚያስፈልገውን ማለት ነው አንድ ማገዝ እያለበት አንድና ከዛ በላይ ለምሳሌ ሶስት ሆነ ወደ አንድ ድምፅ መስጫው ማለት ነው ሲገቡ ተመልክቻለሁ። እና ይህንንን ቅር ያሰኙትን በወቅቱ ለምርጫ አስፈጻሚዎች ሪፖርት አድርገዋል። እና ውጤቱ እንዴት ሆነ? ያው ያን ሲፈጸም፣ ያው ሶስተኛውን እንዲወጥ ተደረገ። ታይቶስ ደሞ ጠይቃቸዋለሁ። የምርጫ አስፈጻሚ ነዎት? ማልበል መምህርት የሻረግ በርህ ይባላለሁ። እንዴት ነው የምርጫ ሂደቱ እንዴት እየሄደ ነው? የምርጫ ሂደቱ ሰላማዊና ነጻ ነው። ሰው በመጀመሪያ ሲመዘገብ እንደነበረው አመጣጡ አሁንም ለምርጫው በትጋት ልክ 12 ሰዓት መጥቶ ምርጫውን ጀምሯል። በታታሪነት በፍላጎት ራሱ የፈለገውን በመምረጥ ላይ ነው። ግን የአረና አንድ ቅሬታ አቅርበዋል። ወደ ምርጫ መስጫ ቦታው ሶስት ሶስት ሆነው እየገቡ ተመልክቻለሁኝ። ይህንንም ለምርጫ አስፈጻሚዎቹ በወቅቱ ሪፖርት አድርጌያለሁኝ ብለዋል። እንደዚህ ነው። እኛ እንኳን እስካሁን ድረስ የደረሰን ሪፖርት የለም። ምርጫ አስፈጻሚዎች ነን፣ እዚህ ያለ ነው፣ ግን የደረሰን ሪፖርት የለም። ሶስት ሶስት የሚገቡት አንድ አይነት የማያዩ ከሆኑ መሪ ይዘው ይገባሉ። ሽማግሌ በጣም ጣቱን በድምቀት እንዳያደርጉት ይዟቸው የሚገባ አለ። ከዚያ ውጭ ግን አናስገባም። በአሁኑ ሰዓት ደግሞ በሌላ የምርጫ ጣቢያ ነው ያለሁት። አሁን ያለሁት የምርጫ ጣቢያ ጣቢያ ዘስላሴ ይባላል። እስኪ መራጮች ምን ይላሉ፣ የምርጫ አስፈጻሚዎችንም እጠይቃለሁ። እንግዲህ አንድ መራጭ ድምፅ ሰጥቶ እየወጡ ነው። ማን ልበል? ጥላውን ካሱ ይባላል። አቶ ጥላውን እንዴት ነበር ምርጫው? ምርጫው ያው ሁሉም ሰው ያው ወረፋ ይዞ ያው ሳይጨናነቅ ማለት እያካሄደን ያለው። እስኪ ማን ልበል? ጸድቃን ገብረ ማርያም እንዴት ነበር ምርጫው? ቆንጆ ነው። እንደ ፈለጉት መርጬ ወድቻለሁ። ሀገራችን ሰላም እንዲሆን ሰላም እንድንኖር። ጸቀ ያካሉ ይባላል። እንዴት ነበር ምርጫው? ምርጫው ብዙ የሚያጨናነቅ ነገርም የለውም፣ ወረፋ የለውም። መግለጫ ይሰጣል። መግለጫ ከተሰጠ በኋላ ውስጥ ትገባለ ውስጥ ገብተን የሚስጥር መስጫ ቦታዎች አሉ። ምልክት ተደረገበት በኋላ ያው የሚስጥር መስጫ ቦታው ላይ ገብተ በሚስጥር ድምጽ ሰጥተ ኮረጆ ውስጥ በስነ ስርዓት አስገብተህ የምትወጣበት የምርጫ ሂደት ነው ያለው። የሆኑኛል ብዬ እየመረጥኳቸው ተወካዮች ሰላም እንዲያሰፍኑ፣ ዲሞክራሲ እንዲያስፋፉ፣ ከዛ በተጨማሪ በርከት ያሉ የተጀመሩ መሰረተ ልማቶች አሉ። እነሱንም በደንብ አድርጎ አጠናክሮ መቀጠል እንዲችሉ ነው እነዚህን የምረጥኳቸው ማለት ነው ስሜ ዘራ አብሮክ ደስታ አባላለሁ አቶ ዘብራ አብሮክ ዛሬ ድምፅ ሰጡ መረጡ ማን እንደ ምርጥ እንዴት እንደሆነ ኬት ወዴት አረጋጭ ነው የገባ ስለዚህ አሁን እርስዎ ይወክሉኛል ብለው ከመረጧቸው ሰዎች አሁን ምንድን ነው የሚጠብቁት ለወደፊቱ የበለጠውን ልማትና የበለጠውን ዲሞክራሲ ይሰጡኛል ያልኩ ነው የሚጠብቁት አሁንም የበለጠ የድካማችን ዋጋና የድካማቸው ዋጋ አስተካክሎ ይሰጡናል እያልኩ ነው የምታወቁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እስኪ አብረው ይስጥልን። ወደ ደቡብ ኢትዮጵያ ነው አሁን የምንመለሰው። በደቡብ ኢትዮጵያ ወላይታና ሀዲያ ዞኖች ውስጥ የድምፅ ቆጠራ እየተካሄደ ነው። ዛሬ ሙሉውን ቀን በአካባቢ የተንቀሳቀሰ ሂደቱን እየተከታተለውና ና እየዘገበ ያለውን ሄኖክ ሰማግዜርን ሰለሞን አባተ ከጥቂት ደቂቃዎች በፊት በስልክ አግኝቶ አነጋግሮታል። የአንዱ ድምፅ መስጫ ጣቢያ ኃላፊም የድምፅ አሰጣጡ በተሳካ ሁኔታ መፈፀሙንና እስካሁን ባለው ሰዓትም የአንድ የፖለቲካ ድርጅት ድምፅ ቆጥሮ ለመጨረስ ማጠናቀቃቸውን አመልክቷል። በሀድያ ዞን ሰቄ ምርጫ ክልል ውስጥ በሚገኝ አንድ የድምጽ መስጫ ጣቢያ ላይ የኢህአዴግን አንድ እጩ እጩ አንድ ለአምስት በሆነ ልዩነት እየመሩ መሆናቸውን ይፋ ያልሆኑ ውጤቶች ጠቁመዋል ይላል እንደምን አመሸ። ይሄ ነው እንደምን አመሸ። ሰለሞን የት ነው አሁን ያለው? አሁን የሚገኘው ሾሜ ከተማ ነው። ሰለሞን እንግዲህ በዚህ የምርጫ ጣቢያ ሲኪ ቁጥር ሁለት የሚባል ነው። ፕሮፌሰር በየነ ጴጥሮስ በመድረክ ወኪልነት ለህዝብ ተወካዮች ምክር ቤት ይወዳደራሉ። እንግዲህ ከሳቸው ጋር አብረው አቶ ዮሴፍ ዳይሞ ኢህአዴግን ወክለው ይወዳደራሉ። የሰማያዊ ፓርቲና የቅንጅት ወኪሎችም አሉ ግን በዚህ ምርጫ ጣቢያ ከፍተኛው ትንቅንቅ የሚሆነው በፕሮፌሰር በየነ ጴጥሮስ እና በኢህአዴጉ እጩ አቶ ዮሴፍ ዳይሞ መካከል ነው የሚሆነው። እንግዲህ አሁን በምንነጋገርበት ሰዓት የድምጽ ቆጠራው በዚህ አሁን በሚገኝበት የድምጽ መስጫ ጣቢያ ቀጥሏል። የህዝብ ተወካዮችን ምክር ቤት የያዙት በስተግራ በኩል ይገኛሉ። እንደዚሁ የክልል የደቡብ ክልል ምክር ቤትን የድምፅ ቆጠራ የያዙት ደግሞ በቀኝ በኩል ይገኛሉ። ሰለሞን፣ ለመሆኑ በዛ አካባቢ የተነሱ ጭቅጭቆች፣ ውዝግቦች ነበሩ በዚህ የድምፅ አሰጣጥ ዕለት? እንግዲህ በዛሬው ዕለት የተለያዩ በደቡብ ህዝቦች ክልላዊ መስተዳደር የተለያዩ ቦታዎችን ለመመልከት ይችያለሁ። ማለዳ የነበርኩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወዳደሩበትን የአረካ አካባቢ ቦሎሶ ሶሬ የሚባል ወረዳ ነው። በዛ ነው የቆየሁት። ከሰዓት በኋላ ደግሞ ወደ ሀዲያ ዞን በመሸጋገር እንዲያው በትንሹ ከስድስት በላይ የድምፅ መስጫ ጣቢያዎችን ለመጎብኘት ችያለው። እንግዲህ በእነኚህ የድምፅ መስጫ ጣቢያዎች በብዙዎቹ አንዳንድ ጥቂት የሆኑ የቴክኒክ ችግሮች ካልሆኑ በስተቀረ የተመዘገቡ እክሎች እንደሌሉ ነው ከድምፅ መስጫ ጣቢያ ኃላፊዎች፣ ከታዛቢዎች፣ እንደዚሁም ደግሞ ተዘዋውሬ ባነጋገርኳቸው የፖለቲካ ፓርቲ ወኪሎች የተረዳሁት መድረክ አንዳንድ ችግሮች አሉ ብሎ በተለይ በቡልጊታ አካባቢ የሚገኝ አንድ የምርጫ ጣቢያ መድረክ የድምፅ መስጫ ሳጥን ውስጥ የድምፅ መስጫ ወረቀቶችን ያጭቆ የነበሩ ሚሊሻዎች አሉ የሚል በስልክ መረጃ ደርሶን ጉዳዩን ለማጣራት ወደ ስፍራው ተንቀሳቅሰን ነበር። በእግራችን ወደ ሰላሳ ደቂቃ የሚጠጋ በእግር ተጉዘን የምርጫ ጣቢያው ጋር ደረሰን። እንግዲህ የመድረክ ታዛቢ የሆኑት በዛ ስፍራ የሚገኙት እንደገለጹልን ከሆነ ሚሊሻዎች የድምፅ መስጫ ወረቀቶችን በድምፅ መስጫ ሳጥን ውስጥ ያስገቡ ነበር ብለዋል። ነገር ግን በዛ የነበሩ ታዛቢዎች የሰማያዊ ፓርቲ ታዛቢም ጨምሮ እነሱ በመድረኩ ታዛቢ የተነሱትን ሁኔታዎች እንዳልተመለከቱና እንዲያውም እውነታ እንደሌላቸው ነው የገለጹት። በአጠቃላይ ግን በዚህ የምርጫ ጣቢያ እኔም የተመለከትኩት እንዲያው የቴክኒክ እክል ልንለው እንችላለን። እሱ ምንድን ነው የድምፅ መስጫ ጣቢያው በፖሊስ ጣቢያ ነው እየተከናወነው። ፖሊስ ጣቢያ ላይ ድምፁ መሰጠቱን ተቃዋሚዎች እና ታዛቢዎች ተቀብለውታል ወይስ ያለነሱ ፍቃድና እውቅና ነው የተካሄደው? እንግዲህ ይህንን የስምምነት ሰነድ ፈርመዋል። በዛ በፖሊስ ጣቢያ እንደተመለከትኩት ከሆነ ጠዋት ማለዳ የድምፅ አሰጣጥ ሂደቱ ከመጀመሩ አስቀድሞ በዛ የሚገኙ ታዛቢዎች፣ የፖለቲካ ፓርቲዎች እንደዚሁም ደግሞ የምርጫ ቦርድ ወኪሎች ተስማምተው የፈረሙት ሰነድ አለ። ያሳዩኝ፣ እኔም በፎቶግራፍ ያነሳሁት። ስምምነት አድርገው በዛ ያደረጉት እንደሆነ ግልጽ ነው። ግን በፖሊስ ጣቢያ መከናወኑ አካባቢው የጸጥታ ሁኔታ ጋር ሊያዝ ስለሚችል ከምርጫና ከዴሞክራሲ ጋር ስትመለከተው ይሄ ምናልባት የቴክኒክ እክል ያለው ነው። በእርግጥ የፖሊስ ባልደረባዎቹ ከድምጽ መስጫ ጣቢያው በዞርኩባቸው አካባቢዎች በሙሉ እርቀው ነው የሚገኙት፣ የምርጫ ህጉ በሚያዘው መሰረት። ሄኖክ ቦሎሶ ሶሬ ላይ ጠቅላይ ሚኒስትሩን አግኝተ አነጋግራቸዋል። በቂ ጊዜ ነበረ። ሌሎች ጥያቄዎች እንግዲህ አንድ ሁለት ጥያቄዎችን ለመጠየቅ እድል ያገኙ አሉ ግን እኔ አንድ ጥያቄ ነው ለመጠየቅ የቻልኩት። በዚህ የምርጫ ጣቢያ ውስጥ ተገኝተው እንግዲህ በርካታ ሰው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የትውልድ ስፍራ እንደመሆኑ በርካታ ሰው ነው ግራና ቀኙን ተሰብስቦ እሳቸውን መምጣት ሲጠባበቅ የነበረው። ጠቅላይ ሚኒስትሩ በሄሊኮፕተር ነው አንድ ሜዳ ላይ አርፈው በመኪና ወደ ድምጽ መስጫ ጣቢያው የመጡት። በድምጽ መስጫ ጣቢያውና ከዚያ ውጭ ባሉትም እንደዚሁ እየሄዱ እያለ በመንገድ ላይ ጥያቄዎችን ለማንሳትና እሳቸውን ለማነጋገር ችለናል። በዚህ የሚያነሳ ሁላቸው ጥያቄ የተቃዋሚ ፓርቲዎች ገዢ ፓርቲ የመንግስት ተቋማትንና የመንግስት ሀብትን በዚህ ምርጫ በስፋት ይጠቀማል እና ይሄ ደግሞ የውድድር ሜዳውን እኩል አያደርገን በሚል ያቀረቡትን ክስ ነው። ጠቅላይ ሚኒስትሩ ይህንን የበሬ ወለደ የፈጠራ ክስ ነው ሲሉ ነው ያስተባበሉት። አሁንም በምርጫ ዙሪያ የእንግሊዝኛ ክፍል ባልደረባችን ቢል እግል ያነጋገራቸው የግንቦት ሰባት መሪ ዶክተር ብርሃኑ ነጋ የሰጡትን ቃለ ምልልስ ደግሞ ቆንጅታ ታየይዛለች። የኢትዮጵያ ሀገር አቀፍ ምርጫ በዛሬው ዕለት ተከናውኗል። ለባለ አምስት መቶ አርባ ሰባት መቀመጫው ምክር ቤት ተቃዋሚ ፓርቲዎች በከተሞች አካባቢ ድጋፍ ያሰባስበውን ሰማያዊ ፓርቲ ጨምሮ ለተሳተፉበት ምርጫ ድምጹን ለመስጠት ከ ሰላሳ ስድስት ሚሊዮን በላይ ብቁ መራጭ መመዝገቡ ሲገለጽ ቆይቷል። በአሁኑ ምክር ቤት አንድ መቀመጫ ብቻ ያላቸው ተቃዋሚዎች የዚህ ምርጫ ውጤት የታወቀ ነው። አሸናፊው ስልጣን ላይ ያለው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ነው የሚሆነው ሲሉ ቆይተዋል። መንግስቱ አባሎቻችንን ያዋክባል፣ ያስራል በማለትም ተቃዋሚዎች ያማርራሉ። የፕሬስ ነፃነት ቡድኖችም ጋዜጠኞችን እያሰሩ ቀድሞውንም አዳክሞት የቆየውን ነፃ ፕሬስ ይብሱን አመናምኖታል በማለት ይወነጅላሉ። በሌላ በኩል የገዢው ፓርቲ ደጋፊዎች መንግስት ለሀገሪቱ አስር ከመቶ የምጣኔ ሀብት እድገት አምጥቷል ሃይድሮኤሌክትሪክ ኃይል ማመንጫዎች አዳዲስ መንገዶችና የባቡር መስመሮችን ገንብቷል በማለት ይሟገታሉ። በዚህ በዩናይትድ ስቴትስ ፔንሲልቬኒያ ክፍለ ግዛት የሚገኘው በክኔል ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር ብርሃኑ ነጋ ቀድሞ የቅንጅት ለአንድነትና ለዲሞክራሲ አመራር አባል አሁን የግንቦት ሰባት መሪ ናቸው። በዘጠና ሰባቱ ምርጫ ለአዲስ አበባ ከንቲባነት ተመርጠው የነበሩት ብርሃኑ ነጋ ምርጫው ተጭበርብሯል በማለት ከተነሳው ተቃውሞ በኋላ ከበርካታ ጓዶቻቸው ጋር እስር ቤት መውረዳቸው የሚዘነጋ አይደለም። ከዚያ በኋላ በተካሄደው በሁለት ሺ ሁለቱ ምርጫ ደግሞ የምክር ቤት መቀመጫ ያገኙት አንድ ተቃዋሚ ብቻ ናቸው። የአሜሪካ ድምጹ ቢል ኢግል ዶክተር ብርሃኑን ስለ አሁኑ ምርጫ አስተያየታቸውን እንዲሰጡት ጠይቋል። የውሸትና የጨዋታ ምርጫ በድብደባ፣ በግርፊያ፣ በቶርቸር፣ በግድያ የሚገዙትን ሕዝብ መርጦን ነው የሚል ውጤት እናገኝበታለን ብለው የሚያስቡት ምርጫ ካልሆነ በቀር ወደ እውነተኛ ዴሞክራሲያዊ ስርዓት የማሸጋገር ምንም ፋይዳ የሌለው እንደሆነ እኛ ከተገነዘብን ቆይተናል። ምንም ትርጉም ያለው ነገር አይደለም። በስልጣን ላይ የሚገኘው ፓርቲ አምባገነንም ቢሆን በምጣኔ ሀብቱ ረገድ ባስመዘገባቸው ውጤቶች ህዝቡን አረጋግቷል የሚሉ አንዳንዶች አሉ። ምን ይመስሎታል? የሚለው ቀጣዩ የቤሌግል ጥያቄ ነበር። ኖ፣ በዚህም አልስማማም። ሀያ አምስት በመቶ ህብረተሰቡ ገጠር ነው ያለው። ይሄ ገጠር ያለው ህዝብ ደግሞ ኑሮ በጣም ስለተሻሻለ ይደግፈናል፣ ያክፈናል ብሎ የሚያምን መንግስት ከምንም ነገር በላይ በዚህ በሚተማመንበት ህዝብ እምነት ሊኖረው ይገባል። የኔ ፖሊሲ የኔ የሰራሁት ስራ አርክቶታልና ይመርጠኛል ብሎ እስካመነ ድረስ ምርጫ ማጭበርበር፣ ሰው ማሰር፣ ሚዲያ መዝጋት፣ የጋዜጠኞችን ማሰር ምንም እኳ አያስፈልገውም ነበር። በነፃ ምርጫ ተወዳድሮ ያሸንፍ ነበር። ኢኮኖሚው ተሻሽሏል፣ ለብዙሀኑ ማህበረሰብ ጥሩ ሆኗል ብሎ የሚያምን ቢሆን ኖሮ እንዲህ አይነት በጣም አይን ያወጣ ወርድ ርቻ ዘረፋና ህዝብን የማሰቃየት እርምጃ ውስጥ አይገባም ነበር። ምናልባት ጥቂት ሰዎች በሙስና የከበሩ ሰዎች፣ የራሳቸው ሰዎች ህዝብ መሬት እየነጠቁ በህዝብ ገንዘብ የሚሰሩትን ፎቅ ቆጥሮ ይሄ ነው ልማት ካልተባለ በቀር ሙስና ከራሳቸው ፕሮፓጋንዳ ያለፈ እንዳልሆነ በደንብ ስለሚያውቁት ነው። ካልመረጥክ ብለው ሀራስ እያደረጉ አንድ ለአምስት ጠርንፈው መጠንፈሻ መላወሻ አሳጥተው አንቀው ያዙት። ለዚህ ነው ተቃዋሚዎች በዚህ በዛሬው ምርጫ የሚያገኙት ውጤት ይኖራል ብለው ይገምታሉ። ይሄ ጥያቄ ትርጉም ያለው ጥያቄ የሚሆነው በእርግጥ ምርጫው ተካሄዶ የህዝብ የመረጠው ድምጽ በትክክለኛ መንገድ ተቆጥሮ የሚታዘቡ ኃይሎች ባሉበት የምርጫ ኮረጆ ሳይገለበት ወታደር በየቦታው እያሰራራ ይህን ምረጡ እያለ በማያስገድድበት ሁኔታ የሚደረግ ነገር ቢኖር እሱን ነገር ይሆናል አይሆንም ብለን እኮ መወያየት እንችልም። በግልጽ የሚታወቀው ነገር ተቃዋሚዎች መቀመጫ ቢያገኙም የሚያገኙት ኢህአዴግ እስካሁን ይሄ መቼም ባለፈው ጊዜ አንድ ብቻ ተቃዋሚ በነበረበት ጊዜ እንደው የዓለምም ህዝብ ይሄ ከሶቪየት ህብረት መፈራረስ በኋላ ታይቶ የማይታወቅ አይነት ቁጥር ነው፣ የሚያሳፍር ነው። ይሄንን ዴሞክራሲ አለ ብላችሁ ማውራት አትችሉም የሚለው በየቦታው የሚሰሙትን ነገር ምናልባት ለማቀዝቀዝ አንድ አስራ አምስት ሀያ ወንበር እስኪ እዚህ ቦታ እንልቀቅ ብለው እነማንን እነማንን እናስመርጥ ብለው መርጠው እነሱ ወስነው የሚያስቀምጡት ነገር ካልሆነ በቀር ያው ፓርላማ እንደሆን ከገቡ በኋላ ምንም የሚያመጡት ነገር የለም። አምሳ አንድ በመቶ አጀንዳ ለማስያዝ የሚያስፈልግ ፓርላማ አድርገውታል። በዚህ ሁኔታ ተቃዋሚዎች ቢገቡም የተሰጣቸውም ሜይ ቢ በእንትን ላይ አንድ ደቂቃ ሁለት ደቂቃ ፓርላማ ላይ ከመናገር በቀር የሚያመጡት ነገር የለም ብለው ወስነው ግን ሌላው ዓለም ያው እንደው ካለፈው ምርጫ የተሻለ ነው እንዲልላቸው እርስ ያረቡ ይችሉ ይሆናል፣ ያረቡም ይችሉ ይሆናል። አይነ ደረቆች ስለሆኑ ምንም እሱም አያስፈልግም፣ እኛ መቶ በመቶም እንቆጣጠር ሊሉ ይችላሉ። ለተቃዋሚዎች አዲስ አቅጣጫ፣ አዲስ ስልት መያዝ አለባቸው ብለው የሚያቀርቡት ሀሳብ ይኖረታል። እንግዲህ ተቃዋሚዎች የተለያየ አመለካከት፣ የተለያየ መስመር ይዘው ነው ሲንቀሳቀሱ የነበሩት። ገሚሶቻችን ቀደም ብለን ጀምሮ ይሄ መንገድ ይሄ በምርጫ ለውጥ ይመጣል የሚለው መንገድ አያስኬድም፣ ሌላ አማራጭ ሌላ የእምቢተኝነት እንቅስቃሴ ያስፈልጋል የጀመሩ ብዙ ተቃዋሚዎች አሉ። ወረደ እዚህ ውሳኔ ላይ ደርሰው የወሰኑ አገር ውስጥ ያሉት እና በዚህ ምርጫ የተሳተፉት በዚህ በዚህ በጣም አስቸጋሪ ሁኔታ ላይም ቢሆን እንደው የምትቻለውን ነገር እናደርጋለን ብለው ሲታገሉ ሲፍጨረጨሩ የነበሩት፣ ሲደበደቡ ሲታሰሩ የነበሩት አሁንም በእስር ላይ የሚገኙ ብዙ በዚህ ምርጫ ላይ የተሳተፉ ሰዎች ኦልሬዲ የተናገሩት ነው ቅርጫ አድርገውታል ብለው የተናገሩት አንዳንድ ተቃዋሚዎች ዛሬም በሰጧቸው አንዳንድ እንትኖች እንደተናገሩት ይሄንን ካዩ በኋላ ምንድን ነው ማድረግ ያለብን የሚለውን ነገር እነዚህ ድርጅቶች ከራሳቸው አመለካከት ከራሳቸው አካሄድ ከአባሎቻቸው ስብትር ወደ ተርፈ ጋር ሆነው የሚወስኑት ጉዳይ ነው። እኔ የምወስንላቸው ጉዳይ አይደለም። እኔ ልናገር የምችለው አንድ ነገር እንደ አርበኞች ግንቦት ሰባት እንዲሁም ይሄ ነገር አያዋጣም ብለው በትግል ውስጥ የገቡ ሌሎች ድርጅቶች ከዚህ በፊት ጀምረው በግልጽ እንደተናገሩት እና በየጊዜው በተደረጉት ምርጫዎች እውነተኛነቱ እያደር ስንቱ ውሎ ወደ ወጣው ይሄ በምርጫ የሚደረግንትን ለመታ ካልሆነ በቀር ጨዋታ ካልሆነ በቀር በምንም አይነት ወደ ዲሞክራሲያዊ ስርዓት የሚወስድ አይደለም የሚለውን አመለካከት የያዙት እውነተኛነታቸውን የኢህአዴግን በሚመለከት ያላቸው አሴስመንት ያላቸው ትንተና ትክክል መሆኑን ያረጋገጡበት ነው። የሚወጣውን ትግል እንግዲህ በቅርብ ጊዜ የምናየው ነው የሚሆነው። ይሄ ግን ሀገር ውስጥ ያሉትን በምርጫው የተሳተፉትን ኃይሎች በምን መልክ ይህንን ገምግሞ ምን አይነት ውሳኔ ወስዳሉ የሚለው የእነሱ የራሳቸው ትንተና ውጤት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተቃዋሚዎች ለሚቀርቡት ክሶች መንግስታቸው ዲሞክራሲያዊ መሆኑን ተቃዋሚዎች የምረጡ ቅስቀሳና በቴሌቪዥን ክርክሮች ሲሳተፉ መቆየታቸውን ይገልጹና እያንዳንዱ ምርጫ ከቀደሙት የተሻለ ነው በማለት ያስረዳሉ። ዓለም አቀፍ የፕሬስና የመብት ቡድኖች ደግሞ የሚያራምዱት ሊበራልና የምዕራባውያንን አጀንዳ ነው በማለትም ይከሳሉ። በህዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ የተለያዩ በሬ የወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ህዝባችን ዛሬም እንደ ወትሮው ይህን ዝግጅነትን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ የወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን። በምርጫ 2007 ዙሪያ ቅንብራችን ይቀጥላል። ትንተና ቀደም ሲል በነበረን የግማሽ ሰዓት ፕሮግራም አሎላ ሁለት እንግዶች ልታወያይ ወይም ትንታኔ ልታሰጥ ጀምረህ አንደኛው ተናግረው አንደኛው ጥያቄ አቅርበህ ነው የታውከውና ቀጥሉ እንግዲህ አሁን ከእንግዶች ጋር አመሰግናለሁ። አዲሱ ከቀኑ 10 ሰዓት ተኩል እስከ 11 በቀረበው ቀደም ብለህ አዲሱ እንደገለጽከው የምርጫ 2007 ልዩ የግማሽ ሰዓት ዝግጅታችን ለትንታኔ ከጋበዝ ናቸው ሁለት እንግዶች አንዱ አቶ ሙሉጌታ ደባልቄ የአዲስ አበባ ከተማ ከተማ ነዋሪ ናቸው። በግል ስራ እንደሚተዳደሩ አስረድተውኛል። ምርጫው ከሞላ ጎደል ነጻና ሚዛናዊ ነበር ብለዋል። ህዝቡ ድምፁን በመገናኛ ብዙሀን በቀጥታ የማሰማት ድል ያለማግኘቱ ብቻ ነው ጉድለቱ፣ ሲሉ የገለጹትን ተከትዬ የንግግር ነጻነትና የፕሬስ ነጻነት መጓደል ትልቅ ችግር አይደለም ወይ? ይህ በተጓደለበት የምርጫ ሂደት ነጻ ነው ማለት ይቻላል? በሚል የተነሳ ጥያቄ ነው። ሰአታችን በማብቃቱ ወዲሁ ወደ ሶስት ሰአቱ ስርጭታችን ያሸጋግር ነው። የስልኩ መስመር ባለመቅናት ወይም ባለመገኘቱ በጊዜው ልናቀርባቸው ያልቻልነውን ሁለተኛውን እንግዳችንን ዶክተር ዳኛቸው አሰፋንም አግኝተን አነጋግረናል። ለሁሉ ቀደም ብለን ወደ ገታ ነው ከአቶ ሙልጌታ ጋር ወደ ጀመር ነው አጠር ያለ ቃለ ምልልስ የመገናኛ ብዙሀንና የንግግር ነጻነትን አስመልክቶ ኢትዮጵያ ክፉኛ ትተቻለች። ቀደም ብሎ የገለጿቸው ገደቦች የኢትዮጵያ መንግስት የግለሰቦችን መብት ይገድባል በሚል ነው የሚከሰሰው። በአለም አቀፍ ዘገባዎችም ሆነ የመገናኛ ብዙሀን መብት ተከራካሪ ቡድኖች በተደጋጋሚ ያ ምክንያትነቱ ጎልቶ አይታዩትም። አሁን እኔ በዚህ አልስማማም። የመናገር መብት ይገድባል የሚል ኢትዮጵያ ውስጥ ብዙ የፈለከው አይነት ትናገራለህ፣ ምድር ህግና ስርዓት እስካከበርክ ድረስ በትልቅ ጋዜጦችም እያየን ነው፣ በሚዲያዎችም እያየን ነው። ዋናው ነገሩ እኔ የምከራከር ኢትዮጵያ ውስጥ እየተገደበ ያለው ዘለፋውና ዘረኝነቱ ያልሆነ ነገር ነው። ይሄን ነገር ነው እየቆመ ያለው እንጂ ይሄ በፖለቲካ አመለካከቱ የሚገደብ የለም። እኔ ለምሳሌ እምልህ እንኳን ራሱ ፓርቲውን እየደገፍኩ እንኳን እምልህ ያለውም እየነገርኩህ ነው። ምንም የሚመጣብኝ ነገር የለም። ይሄ ስለተናገርኩኝ ህግና ስርአት ውስጥ ካለ መተቸ ትችላለሁ ነው የሚሉት እርስዎ? ይቻላል። ሌላም ተቋሚ ሀይል ከኔ በላይ እየተቸ ነው ለዚህ የሚገደብ የሚታሰር የለም። በመገናኛ ብዙኃን ይዞታ በግለሰቦች የመናገር መብት ወይም ነጻነት ዙሪያ የኢትዮጵያ መንግስት ገደቦችን ያደርጋል የግለሰቦችን ነጻነት አያከብርም የሚለው ክስ ቅድም እርስዎ የጠቀሱትን አንድ መረጃ ብንመለከት የዛሬ ሀያ አራት ና ሀያ አምስት አመት ኢህአዴግ ወደ ስልጣን ሲመጣ ቁጥራቸው እጅግ የበዛ ጠንካራም ደካማም የሚባሉ እንዳሸን የፈሉበት ዘመን ነበር። ዛሬ ግን ብዙዎቹ ከሀገር ወጥተዋል። ዓለም የመገናኛ ብዙኃን ቁጥጥር ሪኮርድ የመጀመሪያዎቹ ውስጥ የምትካተት ሀገር ሆናለች። ብዙዎች ጋዜጠኞች ተሰደዋል፣ ብዙዎችም ታስረዋል። ያ ማሳያ አይታዩትም? አሁን ከጋዜጦች ቁም ነገር የሚናገሩ ጋዜጦች፣ የሚተቹ ፖለቲካ የሚተቹ አመለካከቱን፣ ሂደቱን ወደፊት የሚያዛምዱ አሁንም አሉ እየተቸው አሁንም አሉ ማለት ነው። የሚታገዱት የሚሸሹት፣ እኔ አሁን አራት ኪሎ አካባቢ ነው ቤቴ። ከመጀመሪያ ጀምሮ እስከ አሁን የሚወጡት ጋዜጦች ሁሉም አነባቸዋለሁ። ቁም ነገር የሌላቸው እነዚህ የሚባል የሚዘልፉ፣ ለሂደቱ ለዴሞክራሲያዊ ሂደት አንድም እንትን የማይጨምሩ ናቸው። ስለዚህ የኢትዮጵያ መንግስት በዚህ መከሰስ የለበትም። ዋናውን አንዳንዶቹም የትገኝነት መጠየቂያ ነው የሚያደርጉት። በርግጥ ተከራክረው ወይ ሀሳብ አንድ ሰው ወይ ተች ሰው እየታሰሩ የተሰደዱ ጋዜጠኞች እኔ አቶ ሙልጌታ ግለጊዜው አመሰግናለሁ። ይስጥልኝ። ሁለተኛው እንግዳችን ዶክተር ዳኛቸው አሰፋ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩ፣ በኢትዮጵያ የፖለቲካ ጉዳዮች ትንታኔና ሀሳብ በመስጠትም የሚታወቁ ናቸው። ከእርሳቸው ጋር ወዳደረግኩት አጠር ያለ ቃለመ ዶክተር ዳኛቸው አሰፋ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የዛሬውን ብሔራዊ ምርጫ ከሂደቱ እስከ አሁን ያለውን በአጭሩ ለመመልከት እንሞክር። የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን አስመልክቶ በዋዜማው በሰጠው መግለጫ የምርጫው ሂደት ፍትሐዊና ሚዛናዊ ነው፣ ታማኒነት ያለው ምርጫ ነው ብሏል። በእርስዎ እይታ እንደ ዜጋ በተከታተሉት ዲሞክራሲያዊ ይዘቶችን ያሟላ ምርጫ ነው? እንዴት ይገመግሙታል? ይህንን ጥያቄ እንግዲህ በሁለትና በሶስት ረድፍ ነው ልንመለከተው የምንችለው። ለምሳሌ ዛሬ የተካሄደውን ነገር በምናይበት ጊዜ ግልጽ ነው እኮ ጠዋት አስራ ሁለት ሰዓት ፖሉ ተከፈተ። አሁን ከአንድ ከግማሽ ሰዓት በኋላ ያልቃል። ይሄ ሰላማዊ በሆነ መንገድ ነው እየተጠናቀቀ ያለው። እኔ በፊትም እዚህ ላይ ችግር የለኝም። ጥያቄው ግን ምንድን ነው አገሪቱ ዲሞክራቲክ እና ፍትሐዊ የሆነ ኤሌክሽን ማካሄድ ትችላለች ወይ ነው። ይህን በምንልበት ጊዜ ወደኋላ ኋላ መሄድ ዲሞክራቲክ ምርጫ ማለት ምን ማለት ነው ፍትሀዊ ስንልስ ምን ማለት ነው እነኝህ ሁለቱ ቃላት በኢንተርናሽናል ደረጃ የሊገል ቋንቋ የያዙ ናቸው ተቀባይነት ያለ ለምሳሌ ዲሞክራቲክ እንዲሆን ከፈለግ ፍሪደም ኦፍ ስፒች ያስፈልጋል በአንድ ሀገር ላይና ፍሪደም ኦፍ አሴምብሊ ያስፈልጋል ይሄ ተካሂዶ ነበር ወይ በዚህ አምስት ዓመት ውስጥ የንግግር ነጻነት በነጻ የመሰብሰብ መብት እያሉን ነው ሜዳው ለሁሉም ክፍት ነበር ወይ የንብረት እና የገንዘብ አስተላለፉ ለምርጫው የቀረበው እኩል ነበሩ። እነኝም ሁሉ መጠየቅ አለበት እንጂ ፖሉ ጠዋት ጀምሮ አስራ ሁለት ሰዓት ላይ የሚያልቀው ላይ ምንም ችግር ያለ አይመስለኝም። በደንብ ተሰርተውታል። ንገር አንድ ማስታወስ ሰው ከዚህ ቀደም የምርጫ ቦርድ ኃላፊ የነበሩት የእኔ አጎት ናቸው፣ አቶ አሰፋ ብሩ። አሁን በህይወት የሉ። ኒውዮርክ ለህክምና መጥተው አወራል። እንዴት ነው አለ የዛሬ ስንት አመት መሰለኝ የእኔ ስራ ተቋሙ እንደ ተቋም የምርጫ ተቋም አገሪቱ ውስጥ መቋቋም አለበት። ከአስር አመት በኋላ ግን ወደ ሌላ ደረጃ መሄድ አለበት እንጂ ዝም ብሎ ይሄን ያህል ወረቀት ቀርበዋል፣ ይሄን ያህል ታዛቢ ቀርበዋል። አሁን ፕሮፌሰር መርጋ እንደሚያደርጉት ወደፊት መሄድ አለብን እንጂ የሎጂስቲክስ መደርደር ጉዳይ አለ። ይሄ ነው አንደኛው። ሁለተኛ ልንገርህ፣ አንዳንድ ጥያቄዎች እናንሳለን። አስር ቀን በማይሞላ ጊዜ ውስጥ ሰላሳ ስድስት ሚሊዮን ሰዎች በኢትዮጵያ ተመዝግበዋል። ሰላሳ ስድስት ሚሊዮን ተመዝግበዋል። እኔ ምን ችግር የለኝም። ይህን በምናይበት ጊዜ እስኪ የተወሰነ ጥያቄ እናንሳ። ይሄ ማለት ቴሌቪዥኑን እንደሚነግረን ምርጫ ቦርዱ ያደረገው ቅስቀሳ ስለ ዲሞክራሲ የህዝብ ተነሳሽነት፣ ይሄ ከሆነ እንዴት ነው በየመንገዱ በያንዳንድ ቦታ ላይ የፖለቲካ ዲስከሽን የማይሰማው? ዚል ንገረኝ በአንድ ሳምንት ውስጥ ሰላሳ ስድስት ሚሊዮን ሆ ብሎ ወደ ምርጫ የሄደ ህዝብ የፖለቲካል ዲስኮርስ ማዳመጥ አለ። ይሄ የለም። በመሆኑም የእኔ ኮንክሉዥን ምንድን ነው? እንደ አቅም ይሄ ፖለቲካል መሽኑ ነው ፕሮዲስ ያደረጉ ይሄን ነበር በየረሱ እናንድ አንድ ለአምስት ዝግጅት፣ የገበሬ ማህበራት ዝግጅት አሰልፎታል። ይሄ ሪየር ሲደረግ የቆየ ነው እና ካርዱ ይዞ ገብቶ እርግጦ ሬጂስተር አድርጓል። ዛሬም መርጦ ይሆናል። ይሄንን ነው ሁኔታዎች አልሆኝ ነው የሚል እዚህ አካባቢ ነው እንጂ ዛሬ በሰላም ነው የተካሄደ። ይህን የብሉ ፓርቲ የዛም ፓርቲ ሰዎች ተኳይ ተናግረዋል። ቋቅ ገብተ መውጣቱ ግልጽ ነው። ሌላ አንድ እንዲሁ ደግሞ ዛሬ ያልተሟላው ነገር በእነሱ ራሳቸው ያሉት ምንድን ነው፣ የተቃዋሚ ፓርቲዎች ታዛቢዎች በብዛት አልተገኙም። ይሄ ወደ ዋናውም ጥያቄ የሚወስደን ነው። አንድን ምርጫ ዲሞክራሲያዊ የሚያደርጉ በህዝብ ተሳትፎ አንድ ዜጋ ያመነበትን ህይወቴን ያሻሽላል በሀገሪቱ ሸንጎ የሚሆን በተለያዩ ደረጃዎች እንዲወክለኝ ምመርጠው ይሄን ነው ብሎ ፈቃዱን እንዲሰጥበት የሚያደርግበት ምርጫ ምን አይነት ነው? በመሰረቱ በመለኪያ ቀደም ብሎ የጠቀሷቸው መሰረታዊ ሀሳቦች አሉ። እስኪ ያዛምዱልን። የመሰብሰብ መብት፣ አዳራሽ ማግኘት መብት፣ ህዝብ ጋራ የመወያየት የመመካከር መብት ማለት እንደ በፈለክ ጊዜ ሰላማዊ ሰልፍ መውጣት መብት፣ ጉባኤ ማካሄድ መብት፣ ፕሮግራምን እኮ ማስታወቅ አለበት። ሶስት ወር ሲቀርህ አይደለም? በቴሌቪዥን ላይ ትመጣና አራት አራት ደቂቃ የሚሰጥህ አንድ ይሄ ነው። ሁለተኛ አሁን አገሪቱ ያለችበት ምን ገር የኢትዮጵያ የኢሌክሽን ስርአት ምንድን ነው የሆነው መሰለ? አሁን አንድ ቦታ ላይ መቶ ሰው ቢኖር አንደኛው ፓርቲ ሀያ ሶስት ነጥብ ቢያገኝ የተቀሩት ተደማምሮ ሰባ ሰባት ቢያገኙ ሰባ ሰባቱ ገደል ይገባና ሀያ ሶስት ያገኙ ያልፋል። የሆነው ይሄ ነው። አምሳ ስድስት ፓርቲ እግዚአብሔር ያሳይ። በእንደዚህ አይነት ኤሌክቶራል ሬፕሬዘንቴሽን ቢሆን ሌላ ነገር ነው። ስለሆነ አሁን ምን የሆነው ምንድን ነው መሰለ ጠንከር ያለ ፓርቲ አለ፣ ኢንካምበንሲው አለ። ምንም እኮ ማጆሪቲ ማግኘት የለበትም። እነኛ ጣጣሉለታል። ትንንሽ ናቸው። ይሄ ችግር አለ። ሌላው ደግሞ ልንገር እ አምሳ ስድስት የተባሉ ቀርቦ ሳያስረዱ ስሰማ ከስር ካፕሽኑ ላይ የከሌ ፓርቲ ካላለህ ከኢህአዴግ ፓርቲ ይለዩ አይለዩ የምታቅበት የለም። አብዛኛዎቹን ነው የምለው፣ የሚወሩት ስለ ልማት ነው። አባይን ለመገንባት ይላል። ምንም ልዩነት የለላ። ከስር ግን ሲጻፍ የምናምን ፓርቲ ሲልህ ኦ ይነህ ኦፖዚሽን መሆኑ ትላለ። እና እንደዚህ ያለ ነው። አሁን ለምሳሌ አምኖት ሰፖስቱ ኢቭን ቶክ ዝም በሉ ተብሏል። እንደው አሉ አንዱ ትንሽ አንድ ሰው የሚናገር ከማለት ነው ወጣሁ ማለት ዝም በሉ አፋችሁን እንዳታጣጥሉ በህግ ያስጠይቃል ብለዋል። መርጋ በቃና ብቅ ብለው ዶክተር ዳኛቸው አሁን ስላነሱት አንድ ነጥብ ያስረዱን። መሰረታዊ የዲሞክራሲያዊ የምርጫ ሂደትን ማመላከቻ ነው። እንደ ገለጹት አንድ ዜጋ የሚያምነውን ይሄን ደግፋለሁ፣ በዚህ ምክንያት የሚለውን መግለጽ መቻሉም ነው። በመንግስትም በኩል ይቻላል የሚባለውና የምርጫ ቦርድ ኮሚሽን በእርግጥ መብትስ አለው ለምንስ አሉ? ምንድን ነው ምክንያቱ? ዜጎች ሀሳባቸውን የማይገልጹበት እንኳን ለዚህ አበቃችሁ፣ እንኳን አደረሳችሁ ከማለት እንደ አንድ ፌዴራል ኦፊሰር ነው ወታ ያስፈራሩ። ሌላ ደግሞ ልንገርህ ስለም አሁን ለምሳሌ ሰሞኑን ዛሬ ነው ምርጫው አደለም እንደ ተካሄደው አምስት ዓመት የኢትዮጵያ ሕዝብ ጠብቆ ቶ የስርአት ለውጡ እንደው ትንሽ አንድ አይነት ለውጥ ይኖራሉ ራውንድ ፊገሩ ፓርላማ ብሎ እንኳን ለመወያት አልተቻለም። አሁን ያለው ጥያቄም እንደነበርን ገረህ በሁለት ሶስት ወር ውስጥ የነበረው ጥያቄ በማንም ዘንድ ስንት ቁጥር ኦፖዚሽኑ ያገኛል ወይም ይፈቀድለት አልነበር ዲስከሽ። እግዚአብሔር ያሳይ ከአምስት ዓመት በኋላ ይሄ ብሉ ፓርቲ ስንት ያገኝ ይሆናል? ለመድረክ ኢህአዴግ ስንቱን አቀበል ይሆናል? በዚህ ለብል ነው እየዋራን ያለ ነው እንጂ አምስት ዓመት ጠብቀን አንድ አይነት ትንሽ የስርዓት እንትን ለየት ያለ ባለንስ ይወጣሉ ብለን እንኳን አልተዋየንም። ይሄ ይነግርሃል፣ ኢሌክሽኑ ዲሞክራቲክ እና ፌር ለመሆኑ ወይ አለመሆኑ። ሌለው አልፈልግም፣ ዝም ማለት ነው። አንድ ሽማግሌ የነገሩኝ ተረልኛለ። ስለዚህ አይደለም አንድ ተረት ምን አሉ፣ ወዳጅ ትሞታለች አሉ። ወዳጅ ሲሉ እሳቸው ሌላው ቃል ነው የጠቀሙት፣ መርዶ ይመጣል፣ የወዳጅ መርዶ ይባላል አሉ። ሲመጣል ጮ እንዳታለቅስ፣ ነገሩ ጉዱ የጎደል የወጣብህ ነው እንዲሁ ደግሞ ገነገና አለ አሉ ሰውዬው ሲነግ ስንቴ ወደ መታጠያዊ ተመላለስ ታለቅሳለህ አሉ። ልትናገር አትችልም። ልንናገር አንችልም። ጌታ ብዙ ማዋራን ዶክተር ዳኛቸው ቆየት ብለንም ቀናት ካለፉ በኋላ ያሉትን ወደኋላ መመልከት መጪውንም በተስፋ ሊታዩ የሚችሉ በለውጥም ህብረተሰብ እንዲነጋገርበት የሚያደርጉ ሀሳቦችን መልሰን እናመጣለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በሉላ፣ በጣም አመሰግናለሁ። ገናሁን ልጅ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በተከታዩ ጥቂት ደቂቃዎች ደግሞ የእናንተን አስተያየቶች። ጤና ይስጥልኝ። ቪዮች ሰላም ለእናንተ ይሁን። እንደዚህ ነው አንድ ሀገር ላይ ዲሞክራሲ እንዲሰፍን የተቃዋሚዎቹ ገዢ ፓርቲ ገዢ ነኝ ብሎ ቁጭ እንዳይል ስራም እንዲሰራም ትችትም እንዲቀበል በማድረግ ተቃዋሚዎችም ሁላችሁም እናመሰግናችኋለን። ምርጫው በሰላም እየተጠናቀቀ የሆነ እያየ ነው በቴሌቪዥን በጣም በደስ ያለኝ ዲሞክራሲ ባለበት ሀገር ላይ እንደዚህ ከሆነ በሰላም እንደሌላው ብጥብጥ ሳይኖር ምን ሳይኖር ሲካሄድ በጣም ደስ ብሎኛል። ኮርች አለኝ። ተቃዋሚ ሳይሆን ተከራካሪ ስሙ እንዲቀየር እንፈልጋለሁ። ተቃዋሚ ማለት ሌላ ነው። ተከራካሪዎች አዎ ብያለሁ። ጋዜጠኞች እናንተ በሙሉ ሳላደንቃችሁ አላልፉ። አመሰግናለሁኝ ካለውበት ሀገር ከዚቹ ከምድር አሜሪካ ተኖር ዝካሉ ታሪኩ ነኝ። ኢትዮጵያ ለዘላለም ይባርካት አምላክ ከሱ ሀገር ነው ሰላም ጤና ይስጥልኝ። ዜዎች እንደምናላችሁ የዘወትር አድማጫችሁ ተምራት ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተቃዋሚ ፓርቲዎችን የማስፈራራት ያስገድ ዛቻዎችን ሰምቻለሁ። ለመታዘብ ምርጫውን በባጀት ምክንያት እንደቀሩ ነገር ግን የአፍሪካ አንድነት እንደሚታዘብ ተናግረዋል። እኔ ደግሞ ከሰገር ማለት የሚፈልገው ለኢትዮጵያ ሕዝብ በአሁኑ ጊዜ ጥሩ ጥሩ የሆኑ ቴክኖሎጂዎች ስላሉ ለምን የኢትዮጵያ ሕዝብ በሙሉ የታዘበውን በቪኦኤ አፕ ለቪኦኤ ፎቶ መድብል ቢልክ ምን ያክል ተአማናዊና ፍትሃዊ የሆነ ምርጫ እንደተካሄደ ልንዛመዝም እንችላለን እና መላው የኢትዮጵያ ህዝብ ያለችውን ማንኛውንም አይነት ፎቶ በማንሳት ምርጫውን እንዲታዘብ አደራ አደራ አላለው። ለመሰናበት አጭር ዜና ላሰማ። የኢትዮጵያ ገዢ ፓርቲ ያሸንፋል ተብሎ የሚጠበቅበት ብሔራዊ ምርጫ ዛሬ ተጠናቋል። የምርጫው የመጀመሪያ ውጤት በሚቀጥሉት ቀናት ይታወቃል ይባላል። የሰብአዊ መብት ተሟጋጆችና ተቃዋሚዎች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ አይሆንም ይላሉ። ምክንያት ሲሰጡ ገዢው ፓርቲ ተቀናቃኞችንና ደጋፊዎቻቸውን ይጨፈልቃል፣ ጋዜጠኞችን፣ የኢንተርኔት ጸሐፊዎችንም ያስራል በተደጋጋሚ ነው የሚሉት። ኢህአደግ ግን ይህን ያስተባብላል። በሌላ ዜና ኤርትራ ሀያ አራተኛ የነጻነት ቀኗን በዛሬ ሁለት አክብራለች። ከነጻነት ጀምሮ ለሀያ አራት አመታት ስልጣን ላይ ያሉት ፕሬዝዳንት ኢሳያስ አስመራ ስታዲየም ለህዝቡ ባደረጉት ንግግር የመንግስታቸው ባለስልጣናት አቋራጭ ሀብት ለማካበስ ሲሉ ስርቆትና ሙስና መፈጸም የለባቸውም ብለው አሳስበዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1619 ና 25 ሜትር ባንዶች ለዛሬ ነገ ጀምሮ ደግሞ ወደ መደበኛው እንመለሳለን። ለምሽቱ ያሰናዳ ነውን ልዩ የምርጫ ሁለት ሰባ ዝግጅታችን እዚህ ላይ አበቃ። አስተናገዳጆቻችሁ አሉላ ከበደና አዲሱ አበበነን። ከአሁን በኋላ የሚቀጥል የለም። በዚሁ እንሰናበታለን። ሰላም ተናደሮ This program has come to you from the Voice of America, Washington.